የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ጠቅላይ ሚኒስትር ታምራት ላይኔ አዲሱ ህገ መንግስት የብሔረሰቦችን መገንጠል መብት አንድ መቶ ሺ እስከ መቶ ሀምሳ ሺ ሶስት መቶ ሺ ሰፋ ያለ ህዝብ ይሄ ተቃውሞ ያለው ነው ይመስለ ሀገር የሚያፈርስ አንቀጽ ነው የሚል አቋም ነው ያላቸው። በእኛ እምነት ለሀገር አንድነት የበለጠ ጠንካራ መሳሪያ ይሆናል የሚል እምነት ነው ያለን። ይህ የጥንቱ የጠዋቱ የጋዜጠኝነቱ ድምፅ ነው የዛሬው ደቪድ ኤንሶር መቶ እኔ ያናውን ስምንት መውጣቱንም አላዩ አይተዋሉ አለ አላዩት ብለዋሉ። አለቃዬ ጡረታ ስትሄድ ተጠባባቂ ዳረክተር ተብዬ ነበር የሰየሙት። በእውነት ይህን ቦታ ነው ያገኛለሁም ዬ አላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ። እንደምታውቁ ጡረታ በመገፋት ፈንታ የኃላፊነት ሰጥቶኝ ቦታው ክፍት ሆኖ አመለከጥኩ ተወዳድሬ ለዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው። ባለቤት ያቀለለውን አሞሌ ባለዕዳ አይቀበለውም አይደለም የሚባለው የእኛው ንጉሴ መንገሻ በጥንቱም አጠራር ጌታውን ታምራት ከሪፖርተርነት እስከ ዋና ክፍል መሪነት የተጓዘበት መንገድ እንደ ኢትዮጵያዊ አኩሪ፣ እንደ ባልደረባ ልምድ አካፋይም ነው እና አሉላ ለኢትዮጵያም አሜሪካ ፕሮግራም የነበር የተመኘሁት ግድ የለም አዲሱ የቄሳርን ለቄሳር አይደል እና የራዲዮ መጽሔቱን ለራዲዮ መጽሔት አድርገን ከዚያ ለምሳሌ ኢትዮጵያን በአሜሪካ የሚሆነውን ትወስዳለህ ነው ለማንኛውም ከአሜሪካ ድምፁ የአፍሪካ ክፍል ኃላፊ ዛሬ ሰፊ ውይይት ይዘናል ማለታችን ነው ገጣሚና ባለቅኔው ኃይሉ ግብረ ዮሐንስ በሚታወቅበት ልዩ ስሙ ገሞራው ዛሬም ይዘከራል ከወጣቱ ባለቅኔ እና ገጣሚ በእውቀቱ ስዩም ጋር የቀረን ለዛ ያለው ጭውውትም አለን ንጉሴ አክሊሉ ቀጠሮን አክብሮ ተራውን እየጠበቀ ነው ጥሩ ጥሩ ዜማ ለመምረጥ ሞክረናል ከማለት ባለፈ እንደሚኖረን ሳይ ታለም የተፈታውን የሙዚቃ ዝግጅት ማስተዋወቅ አያሻንም። እጅጉን እንደምን ሰንብታችኋል ወድ አድማጮቻችን። የህዳር 28 ቀን 2007 ዓ ም የራዲዮ መጽሔት ዝግጅት ዜናውን ተከትሎ ይመጣል። ጠብቁ። ጤና ያስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በዘጠኙ ተቃዋሚ ፓርቲዎች ትብብር በመስቀል አደባባይ ሊካሄድ ታቅዶ የነበረው የአደባባይ ስብሰባና ሰላማዊ ሰልፍ ሳይከናወን ቀርቷል። የፓርቲዎች በርካታ የአመራር አባላትና ሌሎችም በፖሊስ መያዛቸውና አንዳንዶቹም በደረሰባቸው ድብደባ ምክንያት ለአካል ጉዳት መዳረጋቸውን የቅርብ ምንጮች ተናግረዋል። መለስካችሁ አምሀ አጭር ዘገባ አስተላልፉልናል። በሰማያዊ ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና መላው የኢትዮጵያውያን ዴሞክራሲያዊ ፓርቲ አማካይነት የዘጠኙ ተቃዋሚ ፓርቲዎች ትብብር ከዳር 27 ቀን 2007 ዓ ም ከጠዋቱ 3 ሰዓት ጀምሮ እስከ ዳር 28 2007 ዓ ም ከቀኑ ስድስት ሰዓት ድረስ በመስቀል አደባባይ ሊያካሄዱት ታቅዶ የቆየው የአደባባይ ስብሰባና ሰላማዊ ሰልፍ ፓርቲዎቹ ባቀዱት መልክ ሳይካሄድ ቀርተዋል። ቀደም ሲል ፓርቲዎቹ ለአዲስ አበባ ከተማ አስተዳደር ባቀረቡት የእውቅና ደብዳቤ በተመለከተው መሰረት ሰላማዊ ሰልፉ ይነሳል ከተባለበት ከሰማያዊ ፓርቲ ዋና ጽፈት ቤት አካባቢ ከጠዋቱ ሶስት ሰዓት ተኩል ጀምሮ የነበርኩ ቢሆኑም በተለያዩ ቁልፍ በሮች ላይ የፖሊስ አባላትን ከማየት በስተቀር ከፓርቲው ጽፈት ቤት የወጣ ሰልፍ አላጋጠመኝም። ከሁለት ሰዓት በኋላ መስቀል አደባባይ ስደርስ አያሌ ፌዴራል ፖሊስ ክምችት ከማየት በስተቀር ምንም አይነት የሰላማዊ ሰልፍ እንቅስቃሴ አላጋጠመኝም። ከዚህ በኋላ ከአንዳንድ የቅርብ ምንጮች እንዳገኘሁት መረጃ ከሆነ አብዛኞቹን የዘጠኙን ተቃዋሚ ፓርቲዎች መሪዎች ፖሊስ በቁጥጥር ስር እንዳዋላቸውና በአንዳንዶቹም ላይ በተፈጸመባቸው ድብደባ የአካል ጉዳት እንደደረሰባቸው ተረድቻለሁ። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበርን ጨምሮ አቶ ግርማ በቀለ፣ አቶ አለሳ ምንገሻ እና ሌሎችም በፖሊስ ቁጥጥር ስር መዋላቸው ይሰማል። መንግስት ቀደም ሲል ማለትም ዓርብ ምሽት በኢትዮጵያ ቴሌቪዥን ባሰራጨው ዜና ላይ የተባለው ሰላማዊ ሰልፍ ህጋዊ እውቅና ስለሌለው እርምጃ እንደሚወስድ አስጠንቅቆ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ናይጄሪያ ውስጥ ታጣቂዎች ከሁለት መቶ በላይ እስረኞችን ሌሊቱን ከወህኒ ቤት ማስመለጣቸው ተዘግበዋል። በዚህ ሰሞን እስረኛ በብዛት ሲያመልጥ ይህ የዛሬው ሶስተኛ ጊዜ መሆኑ ነው። በመካከለኛ ጥበቃ ስር ባለውና በናይጀር ክፍለ ግዛት በሚገኘው ወህኒ ቤት ታጣቂዎች ያደረሱትን ጥቃት ማን እንዳቀነባበረው ለጊዜው በውል አልታወቀም። ቀደም ያሉትን ግን ጽንፈኛው ቡድን ቦኮ ሀራም ነው አድርሷል ተብሎ የሚጠረጠረው። ዲሞክራሲያዊት ኮንጎ ሪፑብሊክ ውስጥ በተጠርጣሪ ሽምቅ ተዋጊዎች በደረሰው ጥቃት ቢያንስ አስራ ሁለት ሰዎች ተገደሉ። በቅርብ ወራት ብቻ የሞቱት ሰዎች በመቶዎች የሚቆጠሩ እንደሆኑ ተገልጿል። ትናንት ቅዳሜ ማታ በሰሜን ኪቩ ጥቃቱ የደረሰው የሀገሪቱ መንግስትና የተባበሩት መንግስታት ድርጅት ቤኒ በሚባለው የታጠቁ ሚሊሻዎች የማዕድን ሀብቱን ለመቆጣጠር በሚዋጉበት አካባቢ ጸጥታውን የሚያጠናክር እርምጃ እንወስዳለን ብለው ቃል መግባታቸውን ተከትሎ ነው። በፓኪስታን ሰሜን ዋዛሪስታን ውስጥ በሚገኝ የታሊባኖች ቅጽር ግቢ ላይ ዩናይትድ ስቴትስ ባደረሰችው የድሮን ማለት አብራሪ አልባ አውሮፕላን ጥቃት ቢያንስ አራት የታሊባን ተዋጊዎችን ገደለች ሲሉ የፓኪስታን የጸጥታ ባለስልጣናት ተናግረዋል። ከተገደሉት መካከል አንደኛው ሲፈለግ የነበረ ከፍተኛ የአልቃይዳ መሪ እንደሆነና ሁለት ሌሎች መቁሰላቸውን ባለስልጣናቱ ገልጸዋል። በዛሬው ጥቃት የተገደለው በፓኪስታን የአልቃይዳ ቃል አቀባይ የሆነው ኡማር ፋሩክ መሆኑን ወታደራዊ ባለስልጣናቱ ገልጸዋል። በሀፊዝ ጉል ባህዳር የሚመሩት የፓኪስታን ታሊባኖች ግቢውን እንደሚጠቀሙበት የገለጹት ባለስልጣናቱ፣ ሆኖም ይህ ባህዱር የሚባለው ጥቃቱ በተካሄደበት ወቅት በዚያ ግቢ ኖሮ እንደሆነ ለጊዜው ግልጽ አይደለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ባያውቁት ነው እንጂ የእኔን ቋሚ ንግርት በተወለድኩበት ነው የምቀበርበት፣ ሌላ ቦታ ሳይሆን በትውልዴ መሬት። አስቀድሞም ቢሆን ትብቴ ተቀብሯል፣ ቀሪውም አካሌ በርግጥ በክብር ያርፋል። ሲንከራተት ኖሮ አካሌ የት ምድር በስተመጨረሻ የሚያርፍበት አፈር ከተወለድኩበት ነው በክብር የሚቀበር። በመቃብሬ ላይ በስተራስጌው በኩል እኔም እንደርሶ ሕያው ነበርኩ የሚል በትልቅ ቋጥኝ ላይ ተቀርጾ ይጻፋል። ይሄ ሁሉ ንግርት ከወዲሁ ታውቋል። ከዚያ ርስት ለመንቀል ታዲያ እንዴት ይቻላል? ግጥሟ የባለቅኔው የኃይሉ ገብረ ዮሐንስ ገሞራው ነች። የቅዱሳንን አጽመ ርስት ርኩሳን አይወስዱትም በሚል ርዕስ ያዘጋጀውን ጽሑፍ በእነዚሁ አሁን ባሰማናችሁ ስንኞች እንደ ደመደመ አንብበናል። ለማንኛውም ገሞራውን ለመዘከር ዛሬም እንግዳለን። ውሸት ለመናገር አጥሻ

በሪፖርተርነት ጀመረ። ከዛ ወደ ሬዲዮ ጋዜጠኝነት፣ ከክፍል ኃላፊነት ወደ መምሪያ ዲሬክተር። ከሙያው ጎን ለጎን ደግሞ ማስተማር፣ ማሰልጠን፣ አዳዲስ ፕሮግራሞችን መጀመር፣ አውደ ጥናቶችን ማደራጀት፣ እነዚህ ሁሉ ጉዞዎች ምን አስተማሩ? ዛሬ ላይ ሆነ ያለፉትን አርባ ዓመታት ተሞክሮህን እንዴት ትመለከተዋል? ያልጠየቅነው ያላነሳንበት ጥያቄ የለም። ሕይወቱን ፈትሸናል። ጉዞውን መርምረናል። መጠርጠር ደግ ነው ከእውነት ያደርሳል ይባላል ስለማን እንደምናወራ የጠረጠራችሁ የሚገመታችሁ ትክክል ነው ማለታችን ነው አሁን ብዙዎቻችሁ በምታውቁት ስሙ ጌታሁን ታምራት ወይም ዛሬ የአሜሪካ ድምጽ ሬዲዮ የአፍሪካ ክፍል ዲሬክተር ንጉሴ መንገሻ እንኳን ደህና መጣህ በሚለው ነው ወይስ እንኳን ደስ ያለህ በሚለው ነው መጀመረው ንጉሴ በጣም ጥሩ አይነት ማስተዋወቅ ነው ያደረጋችሁልኝ አመሰግናለሁ በእውነት በጣም ሰርፕራይዝ ነው ስለ አቀራረቡ ይጣፍጣል። እኔም ደግሞ ክባቸው ተራራ ላይ እንዳታወጡኝና በኋላ ማውረድ እንዳያቅታቸው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም በጣም ነው አመሰግነው አዲሱ። እኔም ሌላ ቤቱን ጀምር የሚል ጥያቄ አለኝ። ብዙ ጊዜ ለራዲዮ መጽሔት በተለይ ስናቀርበው በጠረጴዛ ዙሪያ ውይይት አድማጮች የሚያውቁት ነው ብለን ገፍተን የምናነሳው በጋዜጠኝነቱ በሚታወቅበት ጌታውን ታምራት ነው። ቀደም ብለን እንዳስተዋወቅ ነው። አሁን ደግሞ ኃላፊነቱን ይዘን ነው የምንመጣውና ጌታውን ታምራት እዛ ጋር መኖር አለመኖሩን ትነግረናለች። በንጉሴ መንገሻ ሰዎች አሁን ባለው ኃላፊነት እንዲያውቁት በሱን ጀምር የትሻል ዝግጅታችን በመጠኑ ጋዜጠኝነት መጀመሪያ ላይ ስም ከፍት አንድ ድምጽ አሰምተናል እና ሰዓት እዚህ ውይይት ውስጥ ጌታውን ግን ግን ዛሬ ንጉሴ ነው አጠገባቸው። አድማጭ ግን እንዳይምታታበት አንድ ሰው በሁለት ስም በነገራቸው ላይ ከዚህ በፊት ነገር ዳይቻለሁ። ጌታውን መወደው የአያቴ ስም ነው ያሳደጉኝ አያቴ ነው። ታምራት ደግሞ የአባቴ ታናሽ ወንድም በልጅነቱ በሰላሳ ዓመቶች የተቀጨ ነው። በዚህ ነበር የምጠቀምበት። ግን አሁን ዳይሬክተርነት ቦታ ከያዝኩ በኋላ ጌታውን ታምራት ብትላቸው እዚህ ማነው ነው ነው የሚሉ እኔንም የሚያውቁም አድማጮች ብዙዎቹ ቢም ህይወትም ላይኖሩ ይችላሉ። አሁን የኢትዮጵያ ህዝብም ወጣት እየሆነ ነው። ጌታውን ታምራት የሚል ስም ምናልባትም የራቃቸው ማያውቁትም ብዙዎች የሚኖሩ ይመስለኛል። እንግዲህ አንተ ታሪክ በመሆኑ ስርሀን በምናነሳበት ጌታውን ታምራት እያልን ጋዜጠኝነቱን ስናነሳ አሁንም እናወያይህ ደግሞ ይበልጡን ዛሬ በተቀበልከው አዲስ ኃላፊነት ጭምር ስለሆነ ንጉሴ መንገሻ በቦታው አግባብ ሆኖ ይመጣልና በእሱ እንገፋለን። አዲሱ እንደው ቀደም ሲል አርባ አመት ገምተናል። አርባ ዓመት ረዥም ጊዜ ነው። አርባ አመት ስራ ላይ መቆይተህ ከሆነ ያለፉትን አርባ ዓመት እንዴት ታያቸዋለህ መለስ ስብለህ በሪፖርተርነት በሪፖርተርነት እንደጀመርክ መቼም ጥርጥር የለንም። በሌላ ስርዓት ጀምርን መቼም ወይም በዘብ ወይም በጥበቃ አርባ ዓመት ይሆናል። ከሬዲዮ ከቴሌቪዥን፣ ሬዲዮ ሲባል ከኢትዮጵያ እስከ አውሮፓ እስከ አሜሪካ ከዛ አልፎ ደግሞ የአፍሪካ ክፍል የፕሮግራም ዲሬክተር ሆነህም ከእኛም ጋር በቅርብ አለቃቸው ሆነ አሰልጠን አውደ ጥናቶች በሚከፈቱበት ወደ አፍሪካ ትዘዋወራለህ። ብዙ ነው እና ሰብሰብ ያለ ነገር ግምገማ ማድረግ ይቻላል። አጠቃላይ ከትምህርት ቤት እንደወጣሁ ለአንድ አመት አስተምሬያለሁ። ወላይታ ሶወልድ ወጄ እና ወላይታ ቃሌ ሪኬ ማለትም እችላለሁ። ከዛ በኋላ ነው በስርዓተ ወንጌል ገባሁት። ከዛ ጀርመን እሄዳለሁ ትምህርት ቤት። ከዛ በዶሸቤላ እቀጥራለሁ። ከዶሸ ቤላ አማርኛው ክፍል ኃላፊ ሆኜ አንድ አራት አምስት አመት ስራለሁ። ከዛ ወደ ሀገር መለሳለሁ። ከዛ ሱዳን ስደት ካምፕ ውስጥ መጨረሻ ጣይዛ ይጥለኛል። ወደ ሰማንያ ገደማ መሆኑ ነው፣ 81 በፈረንጆች አቆጣጠር ነው የምናገረው። ሰኔ 2981 ሰኔ 2 በስደት ኒውዮርክ እገባለሁኝ፣ ከካርቱም ተነስቼ እና እዛ ስደርስ የነበረኝ አንድ ሱሪ መቀየሪያም አልነበረውም እና ሁለት ሸሚዝ ካርቱም እያለሁ የምለብሰውን ልብሴን እዛ ለቀሩት ወዳጆች ትቼ ነበር የመጣሁት። በጊዜ ደግሞ ከአምሳ ብር በታች ይዤ ነው እዚህ ሀገር ገባሁት። እና አሜሪካኖች የአሜሪካን ህይወት ታሪክ የሚሉት ታሪክ እኔ ላይ ያለ ይመስለኛልና ከዛች ካፈርና ከትቢያ ተነስቼ ነው ዛሬ እዚህ የደረስኩት። እዚህ ስደርስ ደግሞ እዚህ ሀገር የተወለዱ ሁለት ልጆች አሉኝ። አንድ ጀርመን የተወለደ አለ፣ ነንግስ ይባላል። በእናቱ ጀርመን ነው። እሱ ኢትዮጵያ ሄዶ በቃ ሀገሩን አውቆ ተዋውቆ ከኢትዮጵያ ጋር ፍቅር ይዞት ነው የምትመለሰው ሁለት ልጆች እዚህ ተወለዱ፣ አሉ ተስፋዬ ንጉሴ፣ የአእምሮት ንጉሴ። እነዚህ ደግሞ እዚህ ከህንጻችን ፊትለፊት ከሚገኘው ዴይኬር መዋለ ህጻናት ውስጥ ነው ያደጉትና የቮይስ ኦፍ አሜሪካ ልጆችም ናቸው። እዚህ ኮሪዶር ላይ በስቱዲዮ እናዲሱ ሁሉ ያውቋቸዋል። ህጻን ሆነ አሉላ እንኳን በኋላ ነው የመጣሁ እነዚህ ሁለት ልጆች ፍርቻ አለሁ ከሰላሳ ሁለት ዓመት ስራ በኋላ ቅድም በተደረደራችሁት በቤርከኑ ሰርቼ እንደ ሪፖርተር፣ ከዛ ሲኒየር ኤዲተር፣ ከዛ አማርኛ ኃላፊ ከዛ ደግሞ የሴንትራል አፍሪካ ሰርቪስ ቺፍ በኪሩንና ኬንያ ሩዋንዳ ፕሮግራም አቋቁሜ አራት ዓመት መሪቻ አለውኝ ከዛ ፕሮግራም ማኔጀር ሆን አለውኝ። ካያችሁት እዚህ ዲቪዥን ውስጥ አሁን ስምንት ሰርቪሶች አሉ። ከደርሷ አምሳ በመቶ የሚሆኑትን በማቋቋምም ሆነ ቀጥታም ሆነ ቀጥታ ባልሆነ መንገድ አስተዋጽኦ አድርጌ ያለሁ ብዬ ነው ማስበው። ሶማሌው፣ የሩዋንዳው የኬንያ ሩዋንዳ ከዛ ቀጥሎ የዚምባብዌን ሰርቪስ እርግጥ ጎንግላርድ የዲቪዥኑ ዳይሬክተር ነች። የእሷንም አመራር ልወስድባት አልችልም። አስተዋጽኦ አላት። ከሌላው ቲም ጋር ሆኜ ያንን ከስክራች ንደበሌ ሾናና በእንግሊዝኛ፣ ከዛ ሶማሌ ሰርቪስ፣ አሁን ደሞ ከአመት በፊት በአንበራ ለማሪ። እነዚህ ሁሉ በመስረት ደረጃ ተሳትፋ ረኩ ሰው ይሄ ፕሮግራሙን ከስር መሰረቱ መጀመር ብቻ ሳይሆን የሚገቡትን ሰዎች ማሰልጠን እንደመለስካቸውና እንደ እስክንድር አይነት አፍሪካ ውስጥ ሪፖርት የሚያደርጉት ያሉትን በየሀገሩ በናይጄሪያ ቡሩንዲ፣ ሩዋንዳ፣ ዚምባብዌ አልችልም ሳውዝ አፍሪካ እያወጣው አስራ ዘጠኝ ጋዜጠኞች አሰልጥኛለሁ ሶስት የማራ በአፍሪካ አጉር ውስጥ የዘዋወርኩ አሰልጥኛል። አለቃ ወደ ጡረታ ስትሄድ ተጠባባቂ ዳይሬክተር ተብዬ ነበር የተሰየምኩት። በእውነት ይህም ቦታ ነው ያገኛለሁም ብዬ አላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ እንደምታውቁት እና ያውም ወደ ጡረታ በመገፋት ፈንታ የኃላፊነት ሰጥቶኝ ቦታው ክፍት ሆኖ አመለከትኩ ተወዳድሬ ለዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው የሰማኝ። በመግቢያችንም ጠቅሰናል ይሄ አሁን ያልክበትን ኃላፊነት ከፊት ለፊት ይዤ ያለው ከዋና ክፍሉ በተጻፈ ደብዳቤ እንደ አውሮፓውያን አቆጣጠር በኖቨምበር ሀያ አምስት ለዚህ ኃላፊነት የበቃህበትን ያስተዋወቁበትን ዜና ስንሰማ የቪኦኤ ዲሬክተር በክፍላችን አንተን ይዞ እየተዘዋወረ ነበር። ሁላችን እየጨበጠ የገለጸው ስሜቱ በግልጽ የሚታይ ነበረ። ምናልባትም ለሌሎችም የማነቃቃት ስሜት ጭምር በጋዜጠኞች መካከል ያሳድረ ይመስለኛል። እሱ ላይ ትንሽ ላንሳል። ዴቪድ ኤንሶር ስለ እሱ ዳይሬክተር እንዲህ ትንሽ ምና ገብተ ል የእሱን ህይወት እና የእናንተና የኔ ህይወት ይመሳሰላል። ጋዜጠኛ ነበር፣ ተራ ጋዜጠኛ ሪፖርተር ነበር። ሲኤንኤን ሰርቷል፣ ኤንፒአር ሰርቷል፣ ኤቢሲ ትልቅ ኔትወርክ ቴሌቪዥን እዛውስጥ ሰርቷል በሪፖርተርነት በሲነር ኤዲተርነት እንዲህ ብሎ አድርጎ፣ አሁን የጠቅላላ የቪዮ ዳይሬክተር የሆነ ሰው ነው እና የጋዜጠኝነትን ሙያ በጣም አድርጎ የሚያደንቅ ነው፣ በዛ የሚደግፍ ሰው ነው። እና ያለት መጥቶ እኔ ያናውን ስምት መውጣቱንም አላየሁትም፣ አይተዋሉ አለ፣ አላየሁትም እለዋለሁ እና አይፎኑ ላይ ያሳየኛልና፣ ለጊዜው ግራ ተጋባሙ እንደሆነ አንድ ትኩስ ዜና ብሬኪንግ ኒውስ የመጣ ነበር የመሰለኝ። ለካ የኔን ሹመት የሚያበስር ዜና ነው። እና አዛውሬ ላስተዋውቅህ ነው ያለኝ ከእናንተ ጋር። ከቴሌቪዥኑ ገበጥ ደስታውን አልችልም እኔ ክብርም ነው ይሄ ይለዋለሁ። ሲዞር ከእናንተም ሆነ ከየሰርቪሱ ሐውሳ ሀውሳ ሄድኩ ስዋሂሊ ሄድኩ ፈረንሳይ ክፍል ሄድኩኝ ሶማሌ ክፍል ሁሉም የነበረው እኔንም ለዚህ ቦታ መብቃት በደስታ መቀበላቸው ለእኔ ትልቅ ደስታ ቀል ነበር። በጣም ነው ደስ ዴቪድ ሲያዞርህ እኔ ዴስ ስትመጡ አልገባኝም ነበረ። በኋላ ነው ታንክዩ ስትለው እሱ ደግሞ ከአሁን ጀምሮ እኮ የአፍሪካ ዲቪዥን አለቃችሁ እሱ ነው ምናምን ሲለኝ ትልቅ የደስታ ጊዜ ነበር። አቶ ንጉሴ እንግዲህ የረዥም አመታት የህይወትም የሙያም ጉዞህን ነው የምታሳየን። ቀደም ብለህ እንደጠቀሙከው የስምንት አገልግሎት ክፍሎች በአስራ ስድስት የአፍሪካ ቋንቋዎች ውስጥ ለበርካታ አመታት የክፍሉ ሁለተኛ ሰው ሆነ በፕሮግራም ዋና ስራ አስኪያጅነት የሰራህበትን ቦታ ዛሬ ዋናውን ቦታ ተረክባ በዲሬክተርነት እየመራህ ነው። ለስራው የፕሮግራም ዋና አዘጋጅ የሆነ ቅድም የገለጽካቸውን ስራዎች ሁሉ ስትሰራ ስለነበርክ ቅርብ የሆነ ኃላፊነት ነው የወሰድከው። ምንድን ነው ለአንተ በዋናነት በስራ ደረጃ የምታየው ልዩነት የዛሬ ኃላፊነት ልዩነት? የሚገርማችሁ ነው ይህንን ክፍል ከወሰዳችሁ፣ በእነዚህ ቋንቋዎች አስራ ስድስት ቋንቋ ነው ተጨማሪዎች። ከሆኑ ባምብራ፣ ሶንጋይ ወደ ማሊ የሚተላለፉ ፕሮግራሞች ናቸው። ሳንጎ ሴንትራል አፍሪካ ለውትን ምስጋር ተያይዞ የተፈጠሩ ናቸው። ነባሮቹ እንግዲህ አማርኛ፣ ሀውሳ፣ ስዋሂሊ፣ ከዛ ቀጥሎ ትግርኛ፣ አፋን ኦሮሞ ያብ ትሄዳለ። ፖርቱጊዝ እንግዲህ ትሄዳል። ኬንያ፣ ርዋንዳ፣ ኬሩ እንዲህ ትላለ። እነዚህ ሳብሳራ አፍሪካ በሙሉ የሚደርሱ ናቸው እና ቪኦኤ በጠቅላላው በዓለም ውስጥ ወደ መቶ ሰባ ሚሊዮን የሚሆን አድማጭ አለው እና ከዛ ውስጥ አርባ ከመቶ የሚሆነው ያለው አፍሪካ ውስጥ ነው። ስለዚህ የእናንተ ፍሬ ነው። አሁን እዚህ ክፍል ውስጥ እኔ በመመራው ዲቪዥን ውስጥ ያሉ ጋዜጠኞች ኬንያውያን፣ ኢትዮጵያውያን፣ ታንዛኒያውያን ናይጀሪያውያን፣ አሜሪካኖችም አሉ። መሃላችን አሁን ቴሌ አሜሪካዊ ነው ፕሮዲሰራችን። እና እነዚህ ያበረከቱት እንትን የስራ ውጤት ነው፣ ይህ ሁሉ አድማጭ ሊያተርፍ የቻለው። በነገራችን ላይ ለመጀመሪያ ጊዜ አፍሪካ ዲቪዥን ከምንጊዜውም በበለጠ ትኩረት ተሰጥቶታል። በዚህ ዓመት ባጀት ተጨምሯል። እኔን ኃላፊነት ስረከብ በዚህ ዓመት የተወሰኑ ፕሮግራሞች ይሰፋሉ። ምሳሌ ሐውሳ ይቀጥላል። ተጨማሪ ፕሮግራም ቴሌቪዥን ይኖረዋል። ፈረንሳይ እስካሁን በሳምንት አንድ ጊዜ የነበረ ቴሌቪዥን የሚያሳልፈው አሁን ከሰኞ እስካር በየዕለቱ የቴሌቪዥን ፕሮግራም ይኖረዋል። ባምብራ ፕሮግራም እንደዚሁ ይሰፋል። ስዋሂሊ እንደዚሁ ይሰፋል። ምናልባትም ደግሞ ሌሎችም እናንተም ምሰቡበት ድል እንዲመጣ ተስፋ አደርጋለሁ። ቃል አልገባም፣ በዚህ በቃል እንዳትይዙኝ። ግን ይሄ ወቅት ለዚህ ዲቪዥን በጣም በጣም ግሩም የሆነግት ነው። ባጀት በሌላ በኩል ሲቀነስ ለአፍሪካ ዲቪዥን ተጨምሮለታል። እኔም እድለኛ ነኝ። ይሄ ድል ሰጥቶኝ ኃላፊነት መረከቤ በጣም እድለኛ ያደርገኛል። ከዛ ደግሞ የሚጠብቀኝም ተግባር እና ግዳጅ ደግሞ ብዙም ነው። ይህም ፕሮግራም ማስፋት። በነገራችሁ ላይ አፍሪካ ዛሬ መላው ዓለም ትኩረት የጣለባት አገር ነች። አፍሪካ ሀብታም ሀገር ነች። ቻይኒዞች፣ ብራዚሊያንስ፣ ቱርክ፣ አውሮፓያን ዩኒየን፣ አሜሪካ አፍሪካ ውስጥ ንግድ ኖሯቸው የአፍሪካን ሪሶርስ ለማግኘት ለመድረስ አፍሪካ ውስጥ ያለው ገበያ ወደ አንድ ቢሊዮን የተጠጋ ነው። የአፍሪካ ህዝብ እዛ ለመድረስ ሁሉም የራሱ መራኮት እያለት የሚሰጡት ይሄ ብቻ ደግሞ ጦርነቱም አለ አልሻባብ አለ ቦኮሃራም አለ እንደምታያት ኢቦላ መጣሁን እዚህ አገር ይቺ ሀገር ያ ሁሉ ሪሶርስ እያላት የተማረም የሰው ስኪል እያለ ብዙ ችግሮችም ያላት ሀገር ነች። እና ያን ሁሉ ለማሳለፍ በአስራ ስድስት ቋንቋ በጣም ፈታኝ የሆነ ኃላፊነት ነው። እና እወጣዋለሁ አብሮ ነው የመጣው ነው የምትለን? አዎ በየክፍሉ ጎበዝ የሆኑ ሰራተኞች ስላሉ ከስችፎች አንስቶ ኤዲተሮች አንስቶ በእናንተ ደረጃ የሚሰራ ታላንታ በጣም ጎበዝ የሆኑ ጋዜጠኞች ስላሉ። ደግሞ ቮይስ አሜሪካ የሚቀጥረበት ግን መመዘኛ አለው። የጋዜጠኝነት ተሞክሮ ትርፈ መምጣት አለበት። ዝም ብለዚህ ዘው አትልም። እኛ አማርኛ ስንከፍት በ1982 የዛሬ ወደ 32 ዓመት ገደማ መሆኑ ነው። አንዳንድ ሰዎችም እንደ ድል ፈተና ወስደው ይገባዋሉ እና ግን አስተምረናቸው ጥሩ እነሱም አስተዋጽኦ አድርገዋል። አሁን ያ አይቻልም እና በየቦታ የምታውቁት ነው። ብዙ ጥሩ ጥሩ ጋዜጠኞች አሉ። አቶ ንጉሴ የጋዜጠኝነት ጉዳይ ጠንከር ያሉ ቁም ነገሮችን እንድናነሳ ይጠይቃልና በተለይ ስራህን በተመለከተ በሱ ገፍተን ሄደናል እስኪ ህይወትን ሙያውን ወደሚመለከቱ እዳዮች እንመለስ አልፎ አልፎ በምንጋብዝህ የጠረጴዛ ዙሪያ ውይይቶች የራስህን ገጠመኞች መፈንጠቅህ አልቀረም ቶሎ ትዝ የሚለኝ የሱዳን ገጠመኝህን የተረከበት አጋጣሚ ነበር በቅድሚያ ጋዜጠኝነትን ዛሬ ታጠዋለህ በጋዜጠኝነት የዕለት ተዕለት ስራ አለመጥመድህ አጉድሎብሃል የመገናኛ ብዙሃን አስተዳደር፣ ጋዜጠኝነትና ሕይወት። አድማጮች ከአሜሪካ ድምፅ ራዲዮ የአፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ ጋር የጀመርነው ወግ አልተቋጨም። ሰፋ ላለው ቀሪ ወግ ቀጠሮ እንስጥ።

በእውቀቱ ስዩም ትርጉሙን ልብ ብለሃል። ግን አሉላ የበእውቀቱን ስም በእውቀቱ የተሾመ የተሰየመ እንደማለት ይመስለኛል። ጥሩ የግዕዝ ተማሪ ይሆናል። እንደምታስታውሰው የበእውቀቱን አካላዊ ቁመና ከሰራቸው ግዙፍ ስራዎች ጋር እያነጻጸርን አጫውተን ነበር። እዚህ ስቱዲዮ አጠገባቸው መጣጠን ብሎ ተሸግረ ተሸግረህ ነበር። ጉምቱ ጉምቱ ስራ ሰርቶ ልጁ፣ ግን ልጁ ስል እንደው በማቅለል አይደለም። በቃ የሚገርም ነው። ከዚህ ወጣት ነው ይሄ ግዙፍ ስራ የመጣ ያሰኛል። ትልቁም ተስፋ አዲሱ አንድም እንዳልከው ይህን የመሰሉ ታላላቅ በይዘትም በአቀራረብም በብስለትም ብዙዎችን የሚማርኩ ስራዎች መስራቱ፣ ሁለትም ደግሞ እንዳልከው ወጣት መሆኑ እሱንም ብዙ ጊዜ እናነሳበታለን ገና ብዙ እንድንጠብቅበት የሚያሳይ ነውና ያ ውበቱ ይመስለኛል። ጥሩ ነገር መልካም። እንግዲህ በሉ እስቲ ወደ ውይይታችሁ ግቡ። እኔ መቼም አልታደልኩ፣ የለሁበትም ዛሬም አንድ የጠፋ ሰው ሁለተኛ ለመገኘቱ አለው እስኪለን ድረስ ያው እንደ ጠፋ ቆጥረናል። ለሁሉም በእውቀቱ መላሶ የሚያመጣ ምክንያት አናጣምና በአሁኑ ር በተከታታይ ዝግጅቶች በአትኖርም። አዲሱ እኔ በግድ ጎትቼ ያመጣሃለው በእውቀቱም ደስ እንደሚለው አምናለሁ። ለሁሉም ወደ ዝግጅታችን እንለፍ። በእውቀቱ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር በአንተ ቋንቋ ልጠቀም ነው፣ ሽርፍራፊ ታሪኮች በሚል በርካታ ወጎችን ጽፈሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የዘዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ገና ብዙ ስራዎችንም እንደምናየም ነው የምንነጋገረው። ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ ናወራ። እንደ ጸሀፊም እንደ አንባቢም ዛሬ ያለን የስነ ጽሁፍ አዝማሚያ በስነ ግጥሙም በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ እንትን ትዝብቶች ያንተ ዘመን ጸሀፊዎች ካንተ ከቀደሙት፣ ከዚያም ከእነሱ በፊት ከነበሩት አንጋፋዎቹን አሁን ያነሳቸውን አዲስ አለማየሁን፣ ዮሀንስ አድማሱን፣ የጥንቱን የፍታሄ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ፣ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ የምትላቸው? እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። ምክንያቱ በአንድ በኩል ግልጽ ነው። በማህበረሰቡ ውስጥ ያሉ ትልልቅ የሚባሉት የማህበረሰብ አውታሮች ሲወድቁ፣ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። ለምሳሌ ድህነት ሲበዛ፣ ኢኮኖሚ ሲወድቅ፣ የማሰብና ሀሳብን የመግለጽ መብት ሲመታ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። የተያያዘ ነገር ነው። ትምህርት ጥራቱ ያው የትምህርት ትምህርት ትምህርት ሰዎች ስነ ጽሁፍን እንዲያጣጥሙ ተለማምደው የማያድጉ ከሆነ ልጆች እንዴት ነው ስነ ጽሁፍ የሚወዱት? ደራሲ የማይበረታታ የማይሸለምና ወድቆ ሲገኝ ደግሞ የሚያነሳው አካል ሳይኖር ሲቀር ዝም ብሎ በባዶ ሜዳ እርሰት ሊገኝ አይችልም እና ምናልባት በታሪካዬ ነው በቀዳማዊ ኃይለ ስላሴ ጊዜን ከነበረው ከዚያም አልፎ እንደውም በደርግ ከነበረው በከፋ መልክ ድርሰት እየወደቀ የመጣ አይመስለኝም። ወደፊት ተስፋ አለኝ። ምናልባት ችግሩን ተረድቶ ጣልቃ የሚገባ አካል ከመጣ ሊተርፍ ይችላል። አለበለዛ ግን ወደፊት ምናልባት ልክ እንደ በርኖስ እንደ ክቡር ዘበኛ ብርጭቆ ምናምን የድሮ ቃል ተደርጎ ነበሩ ብቻ ልንል ነው። ልክ ነው ነበሩ የሚባል ነገር በእውቀቱ እንዳንተ ባለ ለስነ ጽሑፍ ጊዜውንም ሁሉ ነገሩንም ለመስጠት ከፈቀደ ወጣት በዚህ አይነት ጠንከር ባለ አሳሳቢነቱን በሚመለከት መንፈስ ሲታይ በእርግጥ ሊያሳስብ ይገባል። መተነፍሰው በየቀኑ መተነፍሰው ነውና፣ ያገባኛል የሚለውም ስሜት ያሳስበኛል የሚለውም ኃላፊነት ጭምር ኖሮት ነው እንወያየው ና። ክብደቱ ጎልቶ ይታየኛል። ሌሎች ምን አይነት መንገዶች ይታዩሃል? ያ ተስፋ የሚደረግ ለማሻሻል የሚደረግ ጥረት፣ ጣልቃ ገብነት በየትኛውም መንገድ ይምጣ እየተጠበቀ በጥስጣሽ ስራዎች ልበላቸው። ነገር ግን በስነ ግጥም ጠንከር ያሉ ትልልቅ ሀሳብ የሚያነሱ አንዳንድ ስራዎች ይወረወረው ያለው ከቅርብ ጊዜ ወዲህ በተለይ ወጣት እህቶቻችን የሚጽፏቸው ጥሩ ጥሩ ስራዎች ለመጥቀስ ያህል ነው ማነሳው። ብዛት ያላቸው ጥቂት ግሩም ስራዎች ግን የመታዘብ እድል ገጥሞኛል። ወጣት ወንዶችም በተለይ በስነ ግጥሙ ነው ይሄንን የማየው። በሀሳብ ወለድ ስራዎች በልቦ ወለድ መጽሐፍቱ ብዙ አላይም። መንገዷ አጭርም ስለሆነም ሊሆን ከቻለ እርግጠኛ አደለሁ። ምንታ ታያለ ምንድን ነው እነሱ ጋር የተሻለ ሁኔታ ያሰብኩት ትክክል ከሆነ እኔ ከሩቅም ነው የማያቸው። በእርግጥ ተስፋ የሚሰጥ ነገር አለ ካለ ለምን የተለየ የሆነ አካባቢ ልክ ነው ከልብ ወለድና ከዝርቡ ስራዎች የበለጠ ግጥም ላይ ጠንካራ የሆኑ ስራዎች ይታያሉ። ይህ ደግሞ አንደኛ ጊዜው ለግጥም የተመቸ ይመስለኛል። ግጥም በምን መልኩ እስ በገጣሚ አይን የጊዜው መንፈስ ምንድን ነው? ረጅም ለሆነ ነገር ቁጭ ብሎ ታግሶ የሚያነብ የተመናመነ ነው። ቴክኖሎጂውም አሁን ያመጣው ጫና አጠር እንዲደረግ ይፈልጋል። ሰው አሁን የፌስቡክ ስታተስ ነው የሚባለው ወይም የፌስቡክ ልጥፍ አይቶ በትንሹ ከዛ በኋላ ወደ ስራው የሚሰማራበት ዘመን ነው እና ረዘም ዘለግ ያለ ነገር ለማንበብ ትዕግስቱ የለውም። ስለዚህ አጭር ነገር ሰዎች አጠር ያለ ነገር ወይም በግጥም ሀሳባቸውን ለመግለጽ ያን ዝንባሌ እያሳዩ ይመጣሉ ማለት ነው። ሁለተኛው የመጻፍ ነጻነት የመናገር ነጻነት እየተገፋ ሲመጣ ግጥም ለመሸሸጊያ የተሻለ ነው። በዝርው የበለጠ ግልጽ ትሆናለህ። በግጥም ግን በቅኔ ውስጥ በውስጠ ወይራ ትሸሸጋለህ። ስለዚህ ሰው የበለጠ በዝርው ከመናገር ይልቅ በግጥም መናገር ለደህንነቱ አማራጭ ያደርገዋል። ስለዚህ ደራሲዎች፣ ገጣሚዎች ወደ ግጥሙ እያዘነበሉ ይሄዳሉ። በዚህ መካከል ጥሩ ጥሩ ግጥሞችም ይወጣሉ፣ እንዳልከውም የወጡ በጣም ግሩም የሆኑ ግጥሞች አሉ። በዚህ ፕሮግራም ላይ አንዱ እንደ ልማድ አድርገን የምናበረታታው የቀደሙም ይሁን የጊዜው ጸሐፊና ደራሲያን ሌሎችም የኪነ ጥበብ ባለሙያዎችን ስናገኝ በስም አንስተን የግሌን ስራ አይቶት ከሆነ ያየው የተለየ ስሜት ክብደት የሚሰጠው ከሆነ እንደ መንገድ እንከተላለን ብዙ ጊዜ በቃለ ምልልሶች አነሳለሁ። ድምፃዊ ከሆነ ሌላ የሱን ዘመን ድምፃዊ የቀደሙትን ማንሳት ብዙ ላይ ችግር ይችላል። ገፋ አድርገንም ያን ጠንከር ያለ ስራ የማየቱን ልማድ ማበረታታት እንሞክራለን። ሂስ ላይ ብዙ በረታ ነገር የለ። ለነገሩ ቀድሞ የተሰራውን ነገር በብዛት ካለ ነው ሂሱ የሚኖረው። እስኪ በአዳም እንጀምርና የአዳምን ስራ በሚጋራ ስሜት ያየ ነው ይመስለኛል። በተቀባበል ናቸው። ጥቂት ቃላት ምንድን ነው ጎልቶ የሚመጣልህ በአዳም ጥሩ ስራ ውስጥ እንደ ደራሲ ደግሞ ይህንን ደግሞ በተለየ አይን አይቻለው የምትለውም ካለ እሱም ሊሆን ይችላል። በሌሎች ወጣት ገጣሚያንም ስራዎች ውስጥ የታዘብካቸው ለምታደንቃቸው ስራዎችም ካለ። አዎን፣ አዳም የመጨረሻ ስራውን መረቅ ና ምቤ ያለው የአዳም አንደኛው ብልጫው ምንድን ነው ቅርጽ ላይ በጣም መራቀቅ ይፈልጋል ብሎ ከመተረክ አልፎ አንድ ታሪክ ከመንገር አልፎ ያን ታሪክ በምን መንገድ ልንገረው በሚለው ጉዳይ ላይ በጣም ያስብበታል፣ ይራቀቃል፣ ያን ማድረግ ይችላል። ሌላው አማርኛ ቋንቋ ላይ ያለው ብቃት በጣም ከፍተኛ ነው። ሌላው ዝም ብለን የተሻገርነውን ዘመን አንዳንድ አሁን ስለ ስልሳዎቹ ስናስብ እና የዘመን ጓደች የምናስበው አንድ ከፖለቲካ ውጭ ከፓርቲ ውጭ ሌላ ነገር ሌላ ነገር የማያስብ ምን የማይበላ የማይጠጣ የማያፈቅር ፖለቲካል አኒማል የሆነ አንድ ትውልድ ብቻ ነው ስንተዋወቀው ሲያስተዋውቁን የነበረው ማለት ነው። በስራዎቻቸው በስራዎቻቸው ምክንያቱም በፖለቲካ መጽሐፎች ነው የተዋወቅ ነው የአንድ ትውልድ አዳም ደግሞ ሌላውን ገጽ ያሳየናል። ያ ትውልድ የራሱ የሆነ የዕለት ተዕለት ጣጣ ያለበት እና ያን የዕለት ተዕለት ጣጣውን በልብ ወለድ መልክ ቀርጾ ለማሳየት ሞክሯል። ይሄ ትልቅ ጀግንነት ይመስለኛል፣ ከባድም ነው። ያን ያየሁበት እኔ ወጣቱ ባለቅኔና ደራሲ ከበዕውቀቱ ስዩም ጋር የያዝነውን ወግ ሌሎች ገጾች በሐሙሱ ባህልና ማኅበረሰብ ቅንብራችን እናገላብጣለን። ለአሁኑ ግን በዕውቀቱን ለጊዜውና ደርዝ ላለው ወጉ ላመስግንና ለሰናበት ጊዜ i Better, make it money ያሰብከው ዓላማ አልሆን ብሎ ሲከሽ፣ ሁኔታው ሲጠጥር፣ ጠጣሩ እንዲላላ በረገበው በኩል የላላውን ወጥር፣ ሲጠርጉ ከመኖር የድርን ዝግን ትል በቅጽበት ለማረፍ ሸረሪቷን መግደል። ገጣሚና ባለቅኔውን ኃይሉ ገብረ ዮሐንስ ገሞራውን ለማስታወስ ከነዚህ ስንኞች የበለጠ አስታዋሽ ያለ አይመስለንም። ባለፈው አስራ አምስት ቀኑ የራዲዮ መጽሔት ዝግጅታችን ታዲያ በመጠኑ አንስተን ዘክረነዋል። ዛሬም አንድ እንግዳ ያለ ይመስለኛል፣ አሉላ። ልክ ነው። አዲሱ የቅርብ ጓደኛ የቀደመ ታሪኩንም ወደኋላ ብዙ ዓመታት የሚወስዱን አንድ ወዳጁን ያጫውቱናል። መልካም ዶክተር ታደሰ ዘሪሁን እውቁ ብዕረኛ ባለቅኔ ኃይሉ ገብረ ዮሐንስ ብዙዎች በሚያውቁት ስሙ ገሞራው በቅርቡ ከዚህ ዓለም በሞት ተለይተዋል። በሚኖርበት ስዊድን ስቶክሆልም ከተማ ልዩ ሰፈሩ ቬሊንግቢ ይባላል፣ በአማርኛ አጃምባ ማለት ነው። በጊዜው ካልታወቀው ጉዳይ ብንነሳ፣ ካረፈ በኋላ ለጥቂት ቀናት አስከሬኑ በሆስፒታል አስክሬን ማቆያ መቆየቱን፣ ወደ ኢትዮጵያ ተወስዶ ስርአተ ቀብሩ መፈጸሙንም ሰምተናል። ሕይወትና ስራውን ለመዘከር ወዳዘጋጀ ነው ቅንብር ከማለፋችን በፊት እስኪ የሚያውቁትን ይንገሩን። አቶ ኃይሉ ያው አረፈ ከዛም በኋላ የኢትዮጵያውያን ተሰባስበው የተወሰኑ የአቶ ሀይሉ በጣም የቅርብ ጓዶች ያው በስደትም ስላለ ሁኔታውም ላያመቻች ስለሚችል እዛው ስዊድን ውስጥ ቢቀበር የሚል ሀሳብ ነበራቸው። ሌሎቹ ደግሞ የለም፣ ሁኔታውን አስተካክለን ሁሌም ምኞቱ በአገሩ መሬት ላይ ማረፍ ስለነበር ስለዚህም የጻፈው ሁኔታም ስላለ በአገሩ መሬት ቢበቃ ይሻላል ከሚል ተነሳስተው በዚሁ መሰረት ያው አንተ አሁን እንዳልከው ሬሳው አገር ቤት ተወስዶ በስነ ስርዓት በደራሲያን ማህበር አማካይነት በጥሩ ሁኔታ ተቀብሮዋል። መልካም፣ ዶክተር ታደሰ በመግቢያውም እንዳስተዋወቅኩት የኃይሉ ገሞራውን ህይወትና ስራ ተሞክሮዎቹን በቅርብ እንደሚያውቅ ሰው እስከ እውቀት የነበረበትን ህይወት በመጠኑም ቢሆን ማሳየት የሚችል ስራዎቹን በህይወቱ የገጠሙትን ፈተናዎች ጨምረን መልከት የምናደረግበትና ህይወትና ስራውን የምንዘከርበት ኢትዮጵያ አቆጣጠር ሀያ ሰባት ና ሀያ ስምንት በአዲስ አበባ ከተማ ዛሬ የአፍሪካ ህብረት ዋና ህንፃ ወይም መቀመጫ ከተሰራበት አካባቢ መወለዱን የህይወት ታሪኩ ይዘክራል። ኃይሉ ገሞራውን መቼ ተዋወቁ? ትውውቃችሁን ምን ይመስል ነበረ? በአገር ቤት ሳለሁ ካቶ ሀይሉ በእድሜ በጣም ወጣት ስለነበርኩ በዝና እና እንዲህ በርቀት እንጂ በቅርበት በደንብ አላውቀውም ግን ያው በጽሁፉ ብዙ በኢትዮጵያ ትምህርት ቤቶችና በትምህርት ቤት ተቋማት ውስጥ ሁሉ ስለ አቶ ሀይሉ ይነገር ስለነበር በዚህ ሁኔታ ከሱ በፊት ስራዎቹን ላውች ያለው ከዜ በኋላ እንደጋጣሚ እኔም ስዊድን ስመጣ አቶ ሀይሉም ኖርዌይ ቻይና መጥቶ ስለነበር ኖርዌይ በሚኖርበት ጊዜ የጀመረውን የቻይኒዝ ሊትሬቸር ጥናት ሊከታተል ስላልቻለ ወደ ስቶክሆልም መጥቶ እዛው ስቶክሆልም ጎረቤታሞች ሆነን መተዋወቅ ጀምር በሰማኒያዎቹ ማለት ነው። በአውሮፓውያን የዘመን አቆጣጠር ነው የሚነግሩኝ በኢትዮጵያውያን ነው? በአውሮፓውያን አቆጣጠር በሰማኒያዎቹ፣ በኢትዮጵያ ሰባዎቹ አጋማሽ ግድም ጀምሮ ማለት ነው። ወዲያ ወደ ኢትዮጵያ መሄዱ ቀርቶ ወደ ወደ ኖርዌይ ነው መጀመሪያ አቶ ኃይሉ የመጣው። እዛ ሆኖ ግን የሚያስፈልጉትን የከፍተኛ ትምህርት በቻይኒዝ ሊከታተል ስላልቻለ ወደ ስቶክሆልም መጣ። ስቶክሆልም ዩኒቨርሲቲ ውስጥም የቻይኒዝ ቋንቋ ውስጥ ገብቶ ትምህርቱን ይከታተል ነበር። የቻይናን ቋንቋና ስነ ጽሁፍ ለማጥናት በሄደበት ገጠመውም ህይወት ለየት ያለ ሁኔታ እንደነበረው ከዚህ ቀደም ከቃለ ምልልሱ በፊት ስንነጋገር ጠቆም አድርገዋል። አንዳንድ የጽሁፍ መረጃዎችም ይህንኑ ይተርካሉ። ምናልባት እንደው ከቀደሙ የህይወት አጋጣሚዎቹ ብንነሳ በታሪክም የሚያውቁት በግል በቀጥታ የሚያውቁትም ባይሆን በረከተ መርገም የተባለው ግጥሙ አብይ ስራው ተደርጎ ይወሰዳል። ብዙዎች በዚያ የወጣትነት ዘመኑ ያን ግጥም በጻፈበት ጊዜ የነበረውን መንፈስ ይዞት እንደዘለቀ ይናገራሉ። የለውጥ ፈላጊነት፣ ለብዙዎች የመቆርቆር ስሜት የታየበት ግጥሙ ጠንከር ያለ መንፈስም ነበረው። ያን አጋጣሚ በአካል በእድሜ ተቀራርበው የማያውቁትም ቢሆን እንደገለጹልን ስራውን እንደተከታተለ ሰው እስኪ ወደዚያ ጊዜ ይውሰዱ ነ እሺ። በጣም ደስ ይለኛል፣ ምክንያቱም እንዳ የዛሬ አስራ አራት አመት አቶ ሀይሉ ና እኔ ቁጭ ብለን ስለ ህይወት ታሪኩ መጻፍ ያለበትን ሁኔታዎች ዲክቴት እያደረገኝ የጻፍኩት ጽሁፍ በኋላማ አቶ ሀይሉ አርሞና አስተካክሎ በብዙ ድህረ ገጾች ላይ ታትሞ ይገኛል። ከፈለክም ይሄን ራሴም ልልክልህ እችላለሁ። እና እዛ ጽሁፍ ላይ ከተካተቱት ዋና አንኳር ጉዳዮች አንዱ አቶ ሀይሉ ኢትዮጵያ ቋንቋዎች ጥናት ክፍል ውስጥ ሳለ የጀመረው ሲኦል የሚባል መድበል ለተማሪዎች የግጥም ጉባኤ ባቀረበ ጊዜ በዛ ነው ችግር ልጅ የመጣበት። ምክንያቱም ይህ ሲኦል የሚባለው ጽሁፉ በጣም አድርጎ የሰፊውን ሕዝብ ችግርና ጉስቁልና፣ የጥቂቶችን ከበርቲዎች ደግሞ የተሟላ ኑሮ እያነጻጸረ ይናገር ስለነበር በዚሁ ወህኒ ሊወርድ ችሏል። ከወህኒም ተመልሶ እንደገና ዩኒቨርሲቲ በገባበት ወቅት በረከተ መርገምን በአስራ ዘጠኝ ሀምሳ ዘጠኝ በአዲስ አበባ ዩኒቨርሲቲ ለተማሪዎች የግጥም ጉባኤ አቅርቧል። በዚህ ግጥሙ ደግሞ ከሲኦልም በበለጠ በበረከተ መርገም ብዙዎችን አስቆጥቷል። ብዙዎቹንም እንዲተመሙ አድርጓል። ብዙዎች ተማሪዎችንም እንደ ማዕበል ቀስቅሷል። በዚህ በጽሁፉ እና ጽሁፉ በጣም ራሱ ተናጋሪ ነው። አቶ ሀይሉ በዚህ በወጣትነት እድሜው በረከተ መርገምን በሚጽፍ ጊዜ ያስተውል የነበረው ዓለም አቀፋዊ የሆነውን የሰው ልጅ ኑሮ ነው። ለዚህ ሁኔታ የቀሰቀሱ መሰረታዊ ጉዳዮች አቶ ሀይሉ ቀደም ሲል እና በዚያን ወቅት ይከታተል የነበረው የትምህርት አይነቶች ናቸው። ሲጀምር በቤተ ክህነት ትምህርት ጀምሮ በኋላም በመንፈሳዊ ኮሌጅ የመጠቀ የመንፈሳዊ ትምህርት ዝንባሌውን አስተካክሎ ወደር በሌለው ውጤት ያለፈ ነው እና በመንፈሳዊ ኮሌጅም በነበ ብዙዎቹ ብሉይ ኪዳን ላይ አጥብቀው ሲቆዩ እሱ ግን ከብሉይ ኪዳንም መጥቆ ሄደው ተፈጥሮ ህይወት ስለ ሰው ልጅ ማንነትና የተፈጥሮን ሂደት ይመራመር ነው እና የአቶ ሀይሉ ገብረ ዮሐንስ መሰረተ ፍልስፍና ማዕከል ሰው ነው። ስብናው እንዴት ከአካባቢው ሰላማዊ ሁኔታና አደገኛ የተፈጥሮ ይዘት ጋር ሚዛናዊ በሆነ ስሌት መገናዘብ ይችላል የሚለውን ጥያቄ አጥብቀን እንድናይ የሚያደርጉ መልእክቶችን ነው ብዙ ጊዜ የሚያስተላልፈው። ከአቶ ኃይሉ ብርቅዬ የግጥም ስብስብ ውስጥ አብላጫው ስለ ህይወት፣ ስለ ስብእና ብሎም ስለ አካባቢው ተፈጥሮ የጠለቀ መልእክት ያስተላልፋል። የአቶ ሀይሉ ሊቃዊ አመለካከት አንድ ሰው በህይወትና በሞት አጣብቂኝ መሀል ያለ ፍጡር ሲሆን ይህ ሰው በሁለት ተጻራሪ ውጤቶች ተይዞ ሚዛኑ ባላጋደርብኝ በሚል ስጋት ነቅቶ እንደሚጓዝ ያሳየን ይሞክራል። አቅሙ አልፈቅድ ብሎ ወይም ደግሞ በድንገተኛ አደጋ ሚዛኑ ክፉኛ ካጋደለበትም ህይወቱ ወደ እልፈት እንደምትደርስ ይናገራል። በተለይ ሀይሉ ታዋቂ ያደረገው አንተ እንዳነሳው በረከተ መርገም ነው። ዶክተር ታደሰ ቀደም ብለው እንግዲህ የአቶ ሀይሉ ገብረ ዮሐንስ ወይም የጎሞራው የህይወት ፍልስፍናና በኋላም እነሱን መሰረት አድርገው ተከትሎ የሰራቸውን ስራዎች ከቀዳማዊ ኃይለ ስላሴ ዩኒቨርሲቲ የግጥም ጉባኤ አጋጣሚዎቹ በመንደርደር አስረድተውናል። ኃይሉ ገሞራው በዚያ ዘመን በ1960ዎቹ፣ ገና በተማሪነት ዘመኑ እነኚህን ስራዎች በሚሰራበት ነጭ ለባሽ አይን አርፎበት እንደነበረ መርዘኛ ነው፣ ብሩ ሌሎችን ለለውጥ የሚያነሳሳ ነው በሚል የተለየ ትኩረት ይደረግበት እንደነበርና እንዲያውም በፖለቲካ ኢኮኖሚያዊና ማህበራዊ ለውጦች ለማምጣት በሚደረገው ጥረት ከዩኒቨርሲቲ እስከ መባረርም ድረስ ደርሶ እንደነበር የሚተርክ ጽሁፍ ተመልክቻለሁ። እስኪ ያጫውቱ ነው። አዎ አሁን ያልከው በጣም ትክክል ነው። አቶ ኃይሉን ለመባረር ከዩኒቨርሲቲ ያበቃው ሲኦል የተሰኘው ጽሁፉ ነው። ይህን የጻፈው በአስራ ዘጠኝ ሀምሳ ስድስት አመተ ምህረት በዚያን ጊዜ ከጻፈው ከጻፈው ውስጥ ወስጄ ላምብ ብልህ ነቅናቂው ነቅንቆ ቢነቀንቀው የሚነቃነቀው ነቅንቆ ጣለው። ይሄ በሁለት የተለያዩ መድቦች መካከል ይደረግ የነበረውን የተፋፋመ ትግል ቁልጭ አድርጎ የሚያሳይ ነው። ነቅናቂው ነቅንቆ ቢያነቃንቀው የሚነቃነቀው ነቅንቆ ጣለው የሚለው በህዝባዊ ትግል ከበላዩ ሆነው በየጊዜው እየጎነተሉ አላስቀምጥ ያሉትን ጠራርጎ ሊያነሳቸው ይችላል በሚል ነው። ይሄንን በአስራ ዘጠኝ ሀምሳ ስድስት ጽፎ ወህኒ ይወርዳል። ከወህኒ በገባበት ጊዜ በመርዘኛ ብዕሩ ተብሎ በአዲስ ዘመን ጋዜጣም በሌሎች በሌሎችም ተጽፎበት ነበረ እና ለዚህ በምላሹ በአስራ ዘጠኝ ስልሳ አንድ የጻፈው ሌላው ምን ይላል መርዝን በመርዝነት ስለ መርዝ መመረዝ የመርዙን ለመርዙ በመርዙ ማስመረዝ ይላል። ይሄ በእውነት የአቶ ሀይሉ ግጥሞች በሙሉ ወደር የሌለው የግጥም ስልት ነው። ይህን የሚሆነው ለምንድን ነው ብትል በአብዛኛው በኢትዮጵያ ያሉ ሊቃውንት የጻፉት ግጥም በሰምና ወርቅ ነው የሚተረጎመው። የአቶ ሀይሉ ግን ስሪ ዳይሜንሽናል የሚባል ወይም ደግሞ በሶስት ረዝ የሚነገር በሶስት አምራ መልኩ የሚተረክ መልእክቶችን ያዘ። አሁን ይሄ ለምሳሌ ነቅናቂው ነቅንቆ ቢያነቃንቀው የሚነቀነቀው ነቅንቆ ጣለው የሚለው በአንድ ቃል ተነስተህ ያሉትን አንጻራዊ ሁኔታዎች በስዕላዊ መልኩ ውብ በሆነ አነጋገር ቋንቋ ቀርጸህ ታቀርባለህ ማለት ነው። መልካም። የአቶ ኃይሉ ታሪክ ረጅም ነው። አቶ ኃይሉ የስርና ውጭ የመመላለሱ ሂደት ከቀጠለ በኋላ መልሰው የመምህርነት ስራቸውን እንደቀጠሉ ቀደም ብሎ የገለጹትን የቻይናን ስነ ጽሑፍ ለማጥናት ወደ ቤጂንግ ዩኒቨርሲቲ መሄዳቸው ይጠቀሳል። በዚያም ሄደው ግን ሌላ ፈተና፣ ሌላ የለውጥ ሀሳባቸው ያመጣው ጣጣ እንደገጠማቸው ይነገራል። እስኪ ደግሞ ስለሱ ባጭሩ ያጫውቱን። አዎ አቶ ሀይሉ ቻይና በሚሄድ ጊዜም በጣም በአንክሮ ይጠብቅ የነበረው ሰብአዊነት የነገሰበት ህብረተሰብ ነው ከሚል አንጻር የተሻለ ነገር ለማየት ብሎ ነበር ብሎም እዛ ገብቶ የቻይኒዝን ሊትሬቸር ጥናት ከቋንቋው ጀምሮ ሲጀምር በወቅቱ እዛ በቆየበት ሰባት አመት ብዙ ሁኔታዎችን ሊታዘብ እና ብሎም ቋንቋውን በደንብ ሰልጦ ባወቀበት ሰዓት በቋንቋቸው ራሱ ተራቆ ብዙ ነገሮች ለመጻፍ ለዶክትሬት የሚያበቃው የፍልስፍና ጽሁፉን እያዘጋጀ ባለበት ሰዓት ብዙ ተጻራሪ ሁኔታዎችን ማየት ቻለ። አንዱም ምንድን ነው? የጥንት ቻይናውያን ዓለምን በዓለም የሚገኙ አህጉራትን በተለያየ መልኩ የሚያዩበት የራሳቸው መነጽር ነበረ። ለምሳሌም በቻይኒዝ ቋንቋ ቻይና የሚለው ቃል ቹንጎ ይባላል። ቹንጎ ማለት በቻይኛ ቋንቋ ሲተነተን እና ሲተረጎም የምድር ማዕከል፣ የእውቀት ቁንጮ፣ የሰው ልጅ ስልጣኔ መነሻ እንደ ማለት ይሄ ሁሉ በዝችው ቃል ውስጥ ነው የታመቀው። አው እንግዲህ ወስደህ እንደምታየው ማለት ነው ቹንጎ የሚለው ማዕከል የሚል ነው እና ያንን ማዕከላዊነት በተለያየ መልኩ አውበው ለራሳቸው በሚስማማ ይተረጉሙታል ማለት ነው። የእኛን አህጉር አፍሪካን ፌጆው ይላሉ። ፌጆ ማለት ባዶ ራስ የማያስብ ህዝብ ማለት ነው። እና ይህንን ሁኔታ ባወቀ ጊዜ አቶ ኃይሉ ቁጭ ብሎ አስልቶ አስቦ እንዴ ይሄ ልክ አይደለም። ምክንያቱም ጂኦግራፊ አቅም ያየን እንደሆነ የምድር ማዕከል የተለያዩ ክቡዳትን ከዙሪያዋ በዙሪያዋ ከ ያለች ምድር አፍሪካ፣ የሰው ልጅ መነሻ አፍሪካ የሰው ልጅ ጥበብ መጀመሪያ አፍሪካ ሆና ሳለች እንዴት ብሎ ሩቅ ምስራቅ ያለው አገር የሰው ልጅ ማዕከል ነኝ ብሎ ይናገራል? ይህማ ትክክል አይደለም፣ በሚል ፌጆን በቹንጎ ብንመነዝር በሚል በእሱ ቋንቋ ይጽፋል ማለት ነው አንድ ምዕራፍ ወስዶ ይህ አጻጻፉ ብሎም ደግሞ ሊቀመንበር ማኦ የፖለቲካ ይዘት የሚመለከተውን ይዞ ያደረገው ትችት በጊዜው የነበረውን የቻይኒዝ ሊትሬቸር ክፍል ስላስቆጣው ከሀገሪቱ በአስቸኳይ እንዲወጣ ይደረጋል። በዚህ መሰረት ትምህርቱ ሳይጨርስ በትልቅ ጭንቀት ወደ ኖርዌይ በስደት እንዲመጣ ተደርጎ ኖርዌይ ይገባል ማለት ነው። ከጻፋቸው መድበልቶች መካከል አንዱ ሀንኛ አማርኛ መዝገበ ቃላት ነው። በአማርኛ ሲወስደው ሀንኛ ያለው የቻይኒዝ ቋንቋ ለማለት ነው። ሀንኛ አማርኛ መዝገበ ቃላት ጽፏል። እንደዚሁም ደግሞ ቻይኒዝ ኢንግሊሽ ዲክሽነሪ ለተማሪዎች በሚስማማ መልኩ ጽፎ ያ ሳይታተም እስካሁን አለ። ያ አንዱ ነው። ሌላው ምንድን ነው? ግጥሞቹ ስልክ ውስጥ ያየህ እንደሆነ ዝምቦም እንደ ንቦ የሚለው መድበልት ለምሳሌ ፍልስፍናውን የወሰደው ቻይና ውስጥ በነበረ ጊዜ በህብረ ብሔራዊነት አስተሳሰብ ሲታይ ያለውን አመለካከት ያዘለ ጽሁፍ ነው። ዶክተር ታደሰ ሪሁን በቅርቡ ከዚህ ዓለም በሞት የተለየውን ታዋቂ የሥነ ጽሁፍ ሰው የኃይሉ ገሞራውን ሕይወትና ሥራ ተሞክሮና ገጠመኞች ኃይሉን እኔ እንደማውቀው በሚል መንፈስ የሚያውቁትን ሊያካፍሉን ለሰጡን አስተያየት ለጊዜዋ አመሰግናለሁ። ለእርስ ለወዳጁ ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። እግዚአብሔር ይስጥልኝ። ለጊዜዋው፣ አሜን። እግዚአብሔር ይስጥልኝ አሉላ፣ ስለተካፈልከኝ። ነፍሱን ይማርልን ለሁላችንም፣ አሜን። うん。<music> Oh, oh, oh, oh, oh, ነገርሽ እኔን ምፈልገው እኔን ምፈልገው በክፉ ትሚያይሽ እንዳያያድርገው። ኃይሉ ገሞራው ዛሬም ህያው ነው። አዎ፣ በህያው ቅኔዎቹ፣ አዎ፣ የዛሬውን እውነታ በሚገልጡት በእነኝህ ግጥሞቹ ኃይሉ ገሞራው ዛሬም ነገም ሕያው ሆኖ ይታወሳል። ለወዳጅ ዘመድና ለመላዊ ሥራዎቹ አድናቂዎች በድጋሚ እግዚአብሔር ያጥናችሁ እንላለን። በቀጥታ አሁን ወደ አዲስ አበባ ልንበር ነው። ተው አሉላ፣ የሰሞኑ የአውሮፕላን ትኬት ውድ ነው። ንጉሴ አክሊሉ ይከፍላል ብዬ ልተማመን። ሰላም ንጉሴ። ሰላም ንጉስ፣ እስቲ ቀጥል። የዛሬውን አዲሱና አሉላ፣ እንዴት ሰነበታችሁ? እኛ ጋር በጣም ይነፍሳል እናንተ ጋር ደግሞ ክረምት ነው መሰለኝ ሰማዩ አልፎ አልፎ ይጠራል አልፎ አልፎ ደግሞ ልጣል አልጣል እያለ ይደፈርሳል የሜትሮሎጂ ሰው ሆንኩባችሁ መሰለኝ ዛሬ ታስታውሱ እንደሆነ ባለፈው አስራ አምስት ቀን ማለትም ጥቅምት ሰላሳ ቀን ሁለት ሺ ሰባት ዓመተ ምሕረት አስተላልፈነው በነበረው የሬዲዮ መጽሔት ፕሮግራም ዛሬም የግዕዝ ያለህ ብለን ነበር ለአማርኛ ግዕዝ ነው ዳኛ ብለንም አስረግጠን ተናግረን ነበር። ምክንያቱም አንድ ሺ ሁለት መቶ ሰማንያ አራት ገጾች ያለው የአዲስ አማርኛ መዝገበ ቃላት ጸሐፊ አቶ ደስታ ተክለወልድ እንደሚሉት የአገሩን ቋንቋ ተምሮ ንባብ ከጽህፈት ሳያውቅ የአማርኛን ግስ በማቃለል ግዕዝን ደግሞ በመናቅ የፈረንጅ ፊደል አጥንቶ ምን ቢያስተውል ቢራቀቅ የሰው ወርቅ አያደምቅ አያደምቅ የሰው ወርቅ ደስታ ተክለወልድ አዲስ መዝገበ ቃላትን የጻፉት የዛሬ አርባ አምስት አመት ነው በሺ ዘጠኝ መቶ ስልሳ ሁለት ዓመተ ምሕረት ከሰላሳ ሁለት አመት በፊት እድል አግኝቼ አዋሬ ከሚገኘው መኖሪያ ቤታቸው ሄጄ ስለዚሁ መዝገበ ቃላት አነጋግሬያቸው ነበር ሰላም አለቃ አልኳቸው ሰላም ግን አለቃ አይደለሁም እኔ አሉኝ። እሺ መሪጌታ አልኳቸው። መሪጌታም አይደለሁም። ታዲያም አልበል አቶ ነው ደንቢ እሺ አቶ ደስታ ተክለወልድ ቅኔ አዋቂ ነው ትርሶ ይህንን አውቃለሁ። እና ቅኔ አዋቂ ሰው አቶ ይባላል እንዴ? እንዴታ አቶ እኮ ትልቅ የማዕረግ ስም ነው። እሺ እንግዲህ አቶ ደስታ ተክለወልድ፣ አቶ ማለት ለመሆኑ ምን ማለት ነው? አቶ ማለትማ አ አባት ቶ ቤት ማለት ነው። የቤት ጌታ የቤት ጌታ ከመሆን የበለጠ ምን አለ? ብለውኝ አንዳንድ ቁም ነገሮችን አጫውተውኝ እንደ ተለያየን ትዝ ይለኛል። በዚሁ መዝገበ ቃላት መግቢያ ላይ እናንተ እንጂናችሁ የአፍሪቃ ራስ ቅል ባለ ዘውድ ቋንቋ ባለ ነፃ ክሊል ግዕዝ አማርኛም ሁለቱ ቋንቆች፣ ታላቅ ታናሽ፣ አባይ የአፍሪቃ ወንዞች ከአፍሪቃ አልፈው ተርፈው በባህር በየብስ ገና ይሰፋሉ እንደ እግዜር መንፈስ። ስለ አማርኛና ስለ ግዕዝ ክብር ዋዜማ ተቆሟል በብዙ አህጉር። አለቃ ደስታ ተክለ ወልድ ቤተ ተክለ ሃይማኖት ናቸው። ይህን ያሉት ደግሞ ያለፈውን ዝግጅት ስናጠናቅቅ! ለመሆኑ የዚህ የግዕዝ ቋንቋ ዋና ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በግዕዝ መዳከም ወይም ትንሣኤ ላይ ምን ትላለች የሚል ጥያቄ አስነስተን ነበር። ቄሱም ዝም መጽሐፉም ዝም ሆነዋል። አሁንም ተራራው ወደ እኛ ካልመጣ እኛ ወደ ተራራው መሄድ ግድ ነው። በነገራችን ላይ ትርጓሚያቸው ሳይታወቅ በልማድ ሲነገሩ የኖሩ ብለው ደስታ ተክለወልድ ሀያ አንድ ቋንቆች ብለው የጠሯቸውን በዚሁ መጽሐፋቸው ላይ ዘርዝረዋል። ከእነዚህ ሁለቱ አንደኛው ዋሊያ ሲሆን ሁለተኛው ወንጀል ነው። ዋሊያ ምንድን ነው? ምን ማለት ነው? ወንጀልስ ምን ማለት ነው? የወንጀል ሕግ እንላለን። በሽብርተኝነት ወንጀል እንላለን። የወንጀል ትርጉሙ ምንድን ነው? በተለይ ደግሞ ዋሊያ የኢትዮጵያ ብሔራዊ ቡድን መጠሪያ ሆነዋል። ዋሊያ ምንድን ነው? እስቲ የምታውቁ ሊቃውንት በዚህ ጉዳይ እንድንነጋገር ደውሉ፣ ወይም ጻፉ። ለዛሬ በዚሁ ዜርስትልን አመሰግናለሁ። አዲሱ ከአሜሪካ ድምፅ የአፍሪቃ ፕሮግራሞች ዋና ክፍል ዲሬክተር የቀድሞ አለቃችን ብንል አይሻልም አሉን ዛሬ አያዘኝም ነው ነገሩ፣ አዲሱ። ወይ ጉድ! እርሱ ደግሞ ሌላ ጣጣ አለው፣ ለካሽ። ለማንኛውም አቶ ንጉሴ መንገሻን እናመሰግናለን። ግን እኮ የቀረን የውይይት ክፍል አለ፣ አሉላ። አሁን ነው አዲሱ፣ የቄሳርን ለቄሳር ማለት ለኢትዮጵያን፣ በአሜሪካ ተርፎልሃል ነው ነገሩ። አመሰግናለሁ። በሉ እንግዲህ እስከ ማጠቃለያ ዜና ፕሮዲሰሩን ቴሌላይም ቤክን ይዘን አዘጋጆች አሉላ ከበደና አዲሱ አበበ ከተሾመ ምትኩ ሀሳቤ ጋር እንተዋቸዋለን። She የማጠቃለያ ዜና አላሰማና እንሰናበታለን። በዘጠኙ ተቃዋሚ ፓርቲዎች ትብብር በመስቀል አደባባይ ሊካሄድ ታቅዶ የነበረው የአደባባይ ስብሰባና ሰላማዊ ሰልፍ ሳይከናወን ቀርቷል። የፓርቲዎች ብዙ አመራር አባላትና ሌሎችም በፖሊስ መያዛቸውና አንዳንዶቹም በደረሰባቸው ድብደባ ምክንያት ለአካል ጉዳት መዳረጋቸውን የቅርብ ምንጮች ተናግረዋል። ናይጄሪያ ውስጥ ታጣቂዎች ከ ሁለት መቶ በላይ እስረኞችን ሌሊቱን ከወህኒ ቤት ጥቃት አድርሰው አስመለጡ ተባለ። በዚህ ሰሞን እስረኛ በዚያች ሀገር በብዛት ሲያመልጥ ይህ የዛሬው ሶስተኛ ጊዜ ነው ተብሏል። በዲሞክራሲያዊት ኮንጎ ሪፑብሊክ ተጠርጣሪ ሽምቅ ተዋጊዎች ጥቃት አድርሰው ቢያንስ አስራ ሁለት ሰዎችን ገደሉ። ዩናይትድ ስቴትስ በጓንታናሞ ቤይ ኪዩባ በሚገኘው ወታደራዊ ወህኒ ቤቷ ታስረው የነበሩ ስድስት እስረኞችን ወደ ኡሩጓይ መላኳ ተዘግቧል። አራት ሶሪያውያን አንድ ቱኒዥያዊና አንድ ፍልስጤማዊ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከሚ 3 ሰዓት እስከ አራት ሰዓት በ25 ና በ30 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን፣ በመደበኛው ደግሞ ከሚ 3 ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስከምንገናኝ ያስተናገድናቸዋለሁ። አከበደና ፕሮዲሰሩ ቴሌላይን ቤክ፣ እኔም ደግሞ አዲሱ አበበ። ሰላም ደህና እደሩ።